ዘጠና ቀናት የተሰጠው የምህረት ጊዜ አስራ አራት ቀናት ተነስተውለታል። ጊዜው በራሱ ፍጥነት መሄዱን ቀጥሏል። ኢትዮጵያውያኑ ግን ከኢትዮጵያ ኤምባሲ የሚያስፈልጋቸውን የጉዞ ሰነድ ይኖራል ከሚባለው ብዛታቸው አንጻር የወሰዱት እጅግ በጣም ጥቂት ናቸው። የኤምባሲው ምንጮች እንደሚሉት በጅዳ አንድ ሺህ ያህል በሪያድ ደግሞ ሶስት ሺህ ኢትዮጵያውያን የዜና እስከተጠናቀረበት ድረስ ከኤምባሲው የሚያስፈልጋቸውን ዋነኛ የጉዞ ሰነድ ወስደዋል። አብዱ ሳብር አህመድ ሳውዲ አረቢያ አራት ዓመት ቆይቷል። ህጋዊ ለተባለ የሳውዲ የመኖሪያ ፍቃድ ለእርሱና ለባለቤቱ 170 ሺህ የኢትዮጵያ ብር ከፍሎ ነው የመጣው። ሁለተኛ ዓመት ላይ የመኖሪያ ፈቃዱን ለማሳደስ ሲል የገዙት የመኖሪያ ፍቃድ ህገወጥ መሆኑን ተነገራቸው። ላለፉት ሁለት ዓመታትም ህገወጥ በሚባለው መደብ ቆይቷል። ያም ሆኖ አብዱ ከነ ባለቤቱ ምህረት የተባለውን ጊዜ ተጠቅሞ ወደ ሀገሩ ለመመለስ ቆርጧል። ሳኡዲ አረቢያ ላይ እንደሰራሁት ስራ ኢትዮጵያ ላይ ሰርቺ በሆን ኖሮ ሀቂቃ በጣም መለወጥ ችል ነበረ። ፈጅር አዛን ከማለት በፊት እየወጣን ከኢሻ በኋላ ነው እየገባነ ነበረው። ያውም ደግሞ ጠራራ ፀሐይ ስራ ፊታችን እስኪላላት ድረስ ኢትዮጵያ ላይ ግን ሀያ ራሳ ነበር ቁጭ ያልን ነበረው። ሀልፎም ተክላይ ደግሞ በባህር በህገ ወጥ መልኩ ወደ ሳውዲ የገባ ነው። ዶሮዎችን እየበለተ ለገበያ በሚያቀርብ አንድ ድርጅት ስራ ላይ ያለ የሚሰራበት ማሽን አውራ ጣቱ ሲቀር የግራጁን አራት ጣቶች ከስሩ ቆረጠበት። አሰሪዎቹም ካሳከሙት በኋላ ከሆስፒታል አውጥተው ጣሉት እንደማያውቁትም ካሉት የአካሉን ጉድለት ካሳ ቢጠይቅ በኢትዮጵያ ኤምባሲ በኩልም ቢያስጠይቅ ላለፉት ሶስት ዓመታት ምንም አልሆነለትም። ላለፈውም ታዲያ ጎዶሎ አካል ይዞ ሀገር መግባት የሸክሞች ሁሉ ሸክም ነው። ይህም የሚወሰኑ ነገር የለኝም ከእነሱ ከአምባስና ከሸሪካ ተነጋግሮ አንድ ትንሽ መቋቋሚያ ካልሰጡኝ እንዴት ብዬ ነው የሚወስነው? እኔ የሆነ መቋቋሚያ ነገር የሆነ የሚሰራበት ትንሽ ከሰጡኝ እገባለሁ፣ ካልሆነ ግን ምን ምን ምን እየበላሁ ነው የሚኖረት እዛ ኢትዮጵያ ውስጥ። ይህ በእንዲህ እንዳለ ታዲያ የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር የቢዝነስና የዲያስፖራ ሚኒስትር ዴታ በሆኑት ዶክተር አክሊሉ ኃይለ ሚካኤል የተመራና አስር አባላት ያሉት የልዑካን ቡድን የተመላሾችን ጉዳይ እንዲያጤን ወደ ሳውዲ አረቢያ ልኩ ተደርጓል። የልዑካን ቡድኑ መሪ ሚኒስትር ዴታ አክሊሉ ኃይለ ሚካኤል ትላንት ምሽት ወደ ኢትዮጵያ ከመመለሳቸው በፊት ለዶይቼ ቬለ መግለጫ ሰጥተዋል። እርሳቸው እንዳሉት መንግስት የዛሬ አራት ዓመት ከነበረው ልምድ በመውሰድ ከወዲሁ በአገር አቀፍ ደረጃ ከሳውዲ ተመላሾችን ጉዳይ የሚከታተል ሀገር አቀፍ ግብረ ኃይል አቋቁሟል። ዜጎች ከተመለሱ በኋላ ወደ መጡበት አካባቢ በሰላም እንዲደርሱ የማድረግ ኃላፊነት ለዚሁ ሀገር አቀፍ ግብረ ኃይል መሰጠቱን ሚኒስትር ዴታው አመልክተዋል። ሳውዲ መንግስት በስፋት የተዘጋጀበት ሁኔታ ነው ያለው። ያለውን ተግባራዊ በእርግጠኝነት ያደርጋል። በመንግስት ደረጃም ይህን ነገር ስንነጋገር ስነው እያየን ያለ ነው። መፍትሄው የሚሆነው በተባለው ጊዜ ወጥቶ ሊበር አግሪመንት ደግሞ ሲፈረም በሀገር ውስጥ መሟላት ያለባቸው መስፈርቶችን አሟልተው በህጋዊ መልኩ መመለስ ይኖርበታል። ከሳውዲ አረቢያ በኃይል እንዲወጡ የተደረጉ ኢትዮጵያውያን በርካቶች በዚያው ህጋዊ ባልሆነ መንገድ ዳግም ወደ ሳውዲ አረቢያ ይገባሉ። አንዳንዶቹማ ለበርካታ ጊዜያት መመላለሳቸው እንደ ዝና ይወራላቸዋል። ይህ ሁኔታ ካልተለወጠ ከዚህ መመለሱ ብቻ ምን ፋይዳ አለው? ከሀገር እየወጣ ያለው እዚያው የሚቀርበት መንገድ ካልተፈለገ የመመላለስ ቀለበቱን ማቆም ይቻላል ወይ? ለሚኒስትር ዴታው የቀረበ ጥያቄ ነው። ሰፊ ሀገር አለን፣ ገና ያልተነካ ሀብት አለን። ዋና ውስጣችን ማየት ነው። እየተቸገርን ያለ ነው፣ ወደ ውጭ ማየት አዝማሚያ ነው ያለው። ሚዲያ ስለሰራ ኤች አይቪ በኢትዮጵያ ቀንሰዋል፣ ይህ ይታወቃል። በህገወጥ የሰዎች ዝውውርም በኤች አይቪ ኤድስ የሰራውን ያክል ሰርትን መቀነስ መቻል አለብን። 47 ሚሊዮን የሚጠጉ ለስራ የደረሱ ወጣቶች የያዘችው ኢትዮጵያ ልጆቿን በሀገራቸው የስራ እድል ፈጥራ ለማስቀረት ታላቅ ስራ ይጠብቃታል። የልኡካን ቡድኑ መሪ ሚኒስትር ዴታ አክሊሉ ኃይለ ሚካኤል እንደሚሉት የኢንዱስትሪ መንደር መስፋፋትን ጨምሮ በመንግስትም ሆነ በግሉ ዘርፍ የሚደረጉ እንቅስቃሴዎች ዋነኛ ትኩረት ወጣቱን ከህገ ወጥ ስደት ለመታደግ ነው። ሰለሺ ሽብሩ ለዶይቼ ቬለ ሬዲዮ ሪያድ